በሽብር ወንጀል የተከሰሱት እነ ኮሎኔል ገመቹ አያናን ጨምሮ አስራ ሁለት ተከሳሾች በፍርድ ቤት ትዕዛዝ በነጻ ተሰናብተዋል። በዛሬው ቀጠሮ የፌዴራል ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ነው በነጻ እንዲሰናበቱ ብይን የሰጠው። ተከሳሾቹ በምዕራብ ኦሮሚያ በተለይ በአራቱ የወለጋ ዞኖችና በምዕራብ ሸዋ አካባቢዎች ከኦነግ ሸኔ አመራሮች ጋር በመቀናጀት የኦሮሚያ ክልል መንግስትን በኃይል ለማውረድ በተለያዩ ቦታዎች ህብረተሰቡን በማሸበር ተሰማርተዋል በሚል የሽብር ወንጀል ነው አቃቤቅ የከሰሳቸው ስሉ የህግ ጠበቃቸው አቶ ቱሊባይሳ ገልጸዋል። ተከሳሾች በሙሉ ሽብርተኝነት ነው የከሰሱት። በተለይ ኮሎኔል ገመቻ ያናን የከሰሱት የኦነግ ሸኔ በመባል ቡድን ኃላፊና አስተባባሪ በመሆን ወይም መሪ በመሆን ለነሱ ወታደራዊ ስልጠና በመስጠት ሰዎችን እንዲያግቱ በማድረግ እንዲገሉ በማድረግ እንዲያቆስሉ በማድረግ ከፍተኛ አመራር ሰጥተዋል በዚህ ቡድን ውስጥ የሚል ክስ ነበረ። ሌሎችም ይመለከታቸዋል፣ ግን እሳቸውን በተለየ ሁኔታ ነው። በጣም ሰፊ እና ዝርዝር ክስ ነበር የቀረበባቸው። ኮሎኔል ገመቸው አያና እና እነዚህ ሰዎች በሰጡት አመራርነት በተሳተፉበት ቀጥታ ድርጊት በአጠቃላይ ወደ አርባ የሚሆኑ ሰዎች ተገለዋል። ወደ ሰላሳ አካባቢ የሚጠጉ ሰዎች ላይ ጉዳት ደርሷል ወይም ቆስሏል። ከስ የሚበልጡ ሰዎች ታግተዋል ወይም የት እንደተወሰዱ አይታወቅም። እነዚህ ተከሳሾች ይህንን መርቷል፣ አስተባብረዋል፣ በቀጥታ ተሳትፏል የሚል ክስ ነው የቀረበው። አቶ ቱሊ አክለውም ፍርድ ቤቱ አቃቤቅ ያቀረበውን የሰውና የሰነድ ማስረጃ መርምሮ የወንጀል ሕጉን ስለመተላለፋቸው ስመረምር መቆየቱን አስረድቷል። ፍርድ ቤቱ በአቃቤ ሕግ በኩል የቀረበው የሰውና የሰነድ ማስረጃ ኮሎኔል ገመቸ ወያና የኦኔክሽን ኃላፊ ወይም አስተባባሪ ሳይሆኑ የኦሮሞ ነጻነት ግንባር ከፍተኛ አመራር መሆናቸውን ብቻ ነው ፋይሉ የሚያሳየው። ኮሎኔሉ በምንም መልኩ በዚህ በቀረበባቸው ክስ ውስጥ ስለመሳተፋቸው አቃቤ በሰውም ሆነ በጽሁፍ ማስረዳት አልቻለም። ስለዚህ ራሳቸውን መከላከያ ማስረጃ ማቅረብ ሳያስፈልጋቸው በነጻ እንዲሰናበቱ ከክሱ በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጥተዋል ማለት ነው። ኮሎኔል ገመች አያና ከዚህ ቀደም በዚህ መዝገብ ተከሰው ለአንድ አመት ፍርድ ቤት ሲመላለሱ ቆይተው በመሀል ግልጽ ባልሆነ ሁኔታ ከእስር ቤት ተለቀው ነበር ብለዋል አቶ ቱሊ። ኮሎኔል ገመቹ መጀመሪያውንም የተከሰሱት በዚሁ መዝገብ ላይ ነው። ከዛሬ አመት በፊት አካባቢ ኮሎኔል ገመቹ አያና ነበርና ቢል ክሊንተን ነበሩ። አንድ ቀን ጠዋት ተነስቶ ተፈትቻለሁ ብሎ መጡ። እኛ ጋር እንዴት ተፈቱ ሲባል ምንም አይነት የቅርታ ደብዳቤ የላቸውም ወይ ደግሞ ክስክብት ተቋርጧል የሚል ነገር የላቸውም። የሆነች ብጣሽ ወረቀት ይዞ መጡ። ወረቀት የምለው ምንድን ነው በጸረ ሽብር አዋጅ ተከሰዋል ይላል። የተለቀቁበት ምክንያት ደግሞ ከበላይ የተሰጠ ትዕዛዝ ይላል። ትዕዛዙ ደግሞ ከፍርድ ቤት ይሁን ከአካባቢ ህግ ይሁን ከየት እንደሆነ የሚያመላክተው ነገር የለም። ለተወሰነ ጊዜ ውጭ ከቆዩ በኋላ እሳቸው እንደገና ይዞ መልሰው በዚሁ ፋይል ላይ ክሳቸው እንዲቀጥል ነው ከተደረገው እንግዲህ ከሁለት ዓመት በላይ በፍርድ ቤት ተመላልሰው ስር ላይ ሆኖ እስካሁን ድረስ ቆይቶ ዛሬ ነጻ የተባሉት በአቶ ኪሲ ቅጡማ መዝገብ ከሚጠሩ አስራ ሁለት ተከሳሾች መካከል ሁለት የፖሊስ አባላት፣ የህክምና ባለሙያዎች እና በተለያዩ የሙያ ዘርፎች የተሰማሩ የመንግስት ሰራተኞች ይገኙበታል፣ ያሉት ጠበቃቸው አቶ ቱሊ አስራ ሁለቱም በሽብር የተከሰሱ መሆናቸውንም ጠቅሷል። ከሁለት ዓመት በላይ በእስር መቆየታቸውንም አስታውሷል። ኮሎኔል ገመቹ አያና የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ ሲመለስ ከመንግስት ተወካዮች ጋር ከተወያዩት የኦነግ አመራሮች መካከል አንዱ ነበሩ። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ